يثني እረ ለመሆኑስ ወዴት እያመራን ይሆን ስንል ጠይቀን፣ ያሳስቡናል፣ ያነጋግሩናል ባልናቸው የአገር ጉዳይ ጭብጦች ላይ ትኩረት አድርገናል። አሁን በዚያች አገር ነገ ሁነኛ መንገዶችና አቅጣጫዎች ዙሪያ ልንነጋገር ዛሬም ሁለት እንግዶች ጋብዘናል። አቶ ያሬር ጥበቡና ዶክተር ዳንኤል ተፈራ ናቸው። ዛሬም በመግቢያችን እንደጠቀሙ ነውና ከዓመት በፊት ገና ይህን ልዩ ፕሮግራም ሃ ብለን ስንጀምር እንደገለጥንላችሁ በያላችሁበት መነጋገራችሁ እና የሚበጁ ነገሮች ላይ ማትኮር መቻላችሁ የፕሮግራሙ አብይ ዓላማ ነው እና አሁንም በአክብሮት ተጋብዛችኋል። በኢትዮጵያ ጉዳይ ግድ የሚላቸው ለረዥም ጊዜ በኢትዮጵያ ጉዳይ የሚጽፉ የተለያዩ መድረኮችም ሀሳባቸውን የሚፈነጥቁ ሰዎች የምንጋብዝበት ልዩ ፕሮግራም ነው። ዶክተር ዳንኤል ተፈራ ከዊስካንሰን፣ አቶ ያሬድ ጥበቡ ከዋሽንግተን አጎራባቿ ሲልቨር ስፕሪንግ ከተማ ወደ አገር ጉዳይ ፕሮግራማችን እንኳን በደህና መጣችሁ። በጣም አመሰግናለሁ። ቆያል ከሩቅ ልጀምር። ዶክተር ዳንኤል በኢትዮጵያ ጉዳይ በስፋት ይጽፋሉ፣ ይሁነኝ ብለውም ይከታተላሉ። ወደ ዋና ዋናዎቹ የውይይታችሁ አበይት የትኩረት ጭብጦች ከመዝለቃችን በፊት የሰሞኑን ሁኔታ ብንመለከት የአገሪቱን የልብ ትርታ የፖለቲካ ትኩሳት እንደምን ትለኩታላችሁ? በምን አይነት ሁኔታ ላይ ነው ያለችው አገሪቱ ትላላችሁ? እንደናንተ መረዳት፣ አሁን እንደምናየው እኔም እዚህ መጨረሻ ኢትዮጵያን ለማዳን በሚል ርዕስ የጻፍኩት ላይ እንዳየኸው የአሁኑ ሁኔታ በጣም አስጊ ይመስለኛል። ህዝብ ይጋጫል፣ በሰፊው ይታያል። ጉዳቱም የምናየውና የምንሰማው ነው። አሁኑ ሁኔታ በጣም አስጊ ነው። እኔ እንደሚመስለኝ መሪዎቹ ትልቅ ትኩረት ሊሰጡት ይገባል። ይህንን ችግር ለራሳቸውም ጥቅም ብለው መፍትሄ ሊያገኙለት ይገባል። እዛም ወረቀቱ ላይ እንደጠቀስኩት ይሄ ከዛሬ ሀያ አምስት አመት በፊት የመሰረቱት ክልል ስርዓት ያመጣው ጠንቅ መሆኑን ጠቅሻለሁ። ከዛ በፊት ግን የኢትዮጵያ ህዝብ ከሞላ ጎደል ተፋቅሮ የሚኖር ተረዳድቶ የሚኖር ህዝብ ነበረ። ያ ስርዓት የክፍለ ሀገር ስርዓት ነው። በሰላም ታሪክ ያለው ከብዙ ጊዜ ጀምሮ ሲወርድ ሲዋረድ የመጣ በኢኮኖሚ፣ በጂኦግራፊ፣ በታሪክ የተሳሰረ ስርዓት ነበረ። እሱን ማጥፋታቸው ችግር ፈጥሯል። ይህ ችግር አሁን ተጠራቅሞ አስጊ ሁኔታው ደርሷል። ይሄ ነው የምገምተው። መልካም፣ እንዲሁ በአጭሩ የመደርደሪያውን እድል ልስጦ። አቶ ያሬድ እርሶ በትግሉ ወቅትም ወደ ስልጣን ላይ የመጡ ሀይሎች በቅርበትም የሚያውቋቸው መሆኑን እረዳለሁ ሀያ ስድስቱን አመታት የነበሩትን ሁኔታዎችን በመከታተል በሚጽፏቸው ጽሁፎች ተሳትፎውን እናውቃለን። እርሶስ ዛሬ ያለውን ይህን ያሳስባል፣ ያስጨንቃል የከፋ ነገር እንዳይመጣ የሚባልበት ሁኔታ እንዴት ነው የተረዱት? የኢትዮጵያን ፖለቲካ ትኩሳት እንዲሁም ማህበራዊ ሁኔታዎች የቃኙበትን አጠር ያለ ግምገማውን እንውሰድ። አመሰግናለሁ አሉላ ለተሰጠኝ እድል። ወደ ቮይስ ኦፍ አሜሪካ ስመለስ ከረጅም አመታት በኋላ ነው ያለውን ሀገራዊ ሁኔታ ማየው ያው ባለፉት ሀያ አምስት አመታት በህገ መንግስት ደረጃ ተደንግጎ የጸደቀው በብሔረሰቦች ማንነት እና በዋናዎቹ ቋንቋዎች ዙሪያ የተመሰረተው የፌዴራል ህብረት እና በአንድ ፓርቲ ማዕከላዊነት ከነዚህ ይሄም አንድ ፓርቲ ደግሞ በአብዛኛው የህዝባዊ ወያኔ ሐርነት ትግራይ ወይንም ቲፒኤልኤፍ ተብሎ በእንግሊዝኛ ምህጻረ ቃል የሚታወቀው የዛ ሀይል አመራር ላይ የተቃኘው የአመራር አካሄድ የመጨረሻ ጉልበቱና አቅሙ ላይ ደርሶ ማሽቆልቆል የጀመረበት ሁኔታ መፈጠሩ በአንድ በኩል የክልላዊ ማንነት እየጠነከረ መምጣት ከዚህ ማንነት በመነሳት ህዝቦች መብቶቻቸውን እየጠየቁ የመሄድ እነዚህን መብቶች ለማፈን ማዕከላዊ መንግስት የወሰዳቸው ወታደራዊ እና የደህንነት ሴኪሪቲ እርምጃዎች የህዝቡን ብሶት ይበልጥ ያባባሱበት በተለይ በኦሮሚያ ደግሞ የወጣቱን ቁርጠኝነት ይበልጥ ያስከተለበት ሁኔታ መፈጠር፣ እነዚህ የኢህአዴግ አባል ድርጅት የሆኑትንም ድርጅቶች ራሳቸውን እና አመራሩን በህዝባዊ ትግሉና ያለውን ስታተስኮ ወይንም የቆየውን አመራር ደግፎ በመቆም መሀል ምርጫ ማድረግ የሚገደዱበትን ሁኔታ መፍጠሩ ይሄ ነው ያለው የፖለቲካ ድቀት ቢመስለኝ እና ከዚህ የፖለቲካ ድቀት እንዴት መውጣት እንችላለን የሚለውን እንግዲህ ማየት እንችል ይሆናል ብዬ አስባለሁ። መልካም። በአሳሳቢነት የሚታዩትን በተለያዩ ወገኖች በጽሁፎች የሚንጸባረቁትን በተለያዩ መድረኮችም የሚመጡትን እናስቀድም። ጎጥ የለየ ግጭት እንዳይቀሰቀስ አሁን የሚታዩትም በተለያዩ አካባቢዎች አሁን ቀደም ተከስተዋል የተባሉ ተዘግበው ያሉትም ወደ ተባባሰ ሁኔታ እንዳይገቡ የሚለው የብዙዎችን ቀልብ የሳበ ይመስላል። የኢትዮጵያ ጉዳይ አጥኚ የሆኑት ፈረንሳዊ የታሪክ ተመራማሪና ጋዜጠኛ ረኔ ለፎ በቅርቡ በጻፉ ጽሁፋቸው የጎሳዎች ግጭት በኢትዮጵያ የሆነውን ነገር እንመልከት በሚለው ጽሁፋቸው አደገኛ ሁኔታዎች በዓመታት ውስጥ እያደጉ መምጣታቸውን ያስረዳሉ። ሌላ የግል ጸሐፊ ግርሃም ፒብልስ ከኢትዮጵያውያን ውጭ የሆኑትን ትዝብቶች ጎላ አድርጌ ለማምጣት ነው። ወገንተኝነት ወይም ሌሎች አጨቃጫቂ ነገሮችን ቀለል ለማድረግ ያህል ነው የመረጥኩት። እነኝህም ሁለት ጽሁፎች ኢትዮጵያ የጎሳ ግጭቶች በመንግስት የተቀረጹ የሚል አይነት ስሜት የሚያንጸባርቅ ጽፈዋል። መንግስቱን ተጠያቂ የሚያደርጉ ወገኖች ገነው ወጥተዋል። በእርግጥ ጎጥ የለየ ግጭት አሳሳቢ ይመስሎታል? ዶክተር ዳንኤል አሁንም እርሶን ላስቀድም እሺ በጣም አመሰግናለሁ። አቶ አሉላ አሁን የምናየው የህዝብ ግጭት ነው። መንግስት ግጭቱን ፈጠረ የሚባለው ትንሽ ከምናየው ወይም ከመረምረው ጋር የተያያዘ አይመስለኝም። እነዚህ ምዕራባውያን ጸሐፊዎች ያልካቸው አይቻሉ፣ እነሱም የሚጽፉትን አሁንም የሚያስፈራው የህዝብ ግጭት ነው። ይሄ የህዝብ ግጭት ተቀስቅሷል መንግስት ሰራው ወይም ህወሀት ፈጠረው ከማለት ይልቅ ይህ የህዝብ ግጭት ኢትዮጵያ ውስጥ ለኢትዮጵያ ታሪክ አዲስ ነው። ይህንን በደንብ አድርገን መገንዘብ ያለብን። ይህ ሊሆን የቻለው ትክክለኛው የክፍለ ሀገር ስርዓት በታሪክ በጂኦግራፊ፣ በኢኮኖሚ ተሳስሮ የሚኖረውን ህዝብ በዘር እንዲደራጅ ምንም ትርጉም በማይሰጥ የታሪክ ድጋፍ የሌለው የታሪክ ማስረጃ የሌለው የጂኦግራፊ ማስረጃ የኢኮኖሚ ማስረጃ የሌለው በጣም አጥፊ በሆነ መንገድ ነው የተሰራው። ይህን ያደረጉት ሆን ብለው ኢትዮጵያን ለመጉዳት ነው እየተባለ ደግሞ የሚነገርም ነገር አለ። እሱ አይደለም። የህዋት መሪዎች ያስቀመጡት ወይም በሀገሪቱ ላይ ያመጡት አመራር ፕላስቲክም ላይ የተመሰረተ ነው። ለምሳሌ ጎንደር፣ ሰሜን ምዕራብ ጎንደርን መሬት ወደ ትግራይ ማረጋቸው፣ ይሄ ትክክል አይደለም። ትግራይን ለመርዳት የኢትዮጵያን ኢኮኖሚ ማሻሻል ነው የሚያስፈልገው የትግራይ ሕዝብ በየትም ቦታ ተዘዋውሮ የሚኖር ሕዝብ ስራ የሚሰራ ሕዝብ ነው። ከዚህ በፊት በክፍለ ሀገር ስርዓት በነበረ ጊዜ የትም ሄዶ የሚሰራ ነው። ችግሩ ኢኮኖሚውን እንዴት ነው የምናሻሽለው? ሳይሆን የመሬት ቅሚያ ሆኖ የህዝብ ግጭት ነው የምናየው። ስለዚህ መሸፋፈኑን ትተት ወደ ትክክለኛው መሰረታዊ ችግር መሄድ አለብን። የዛሬ ወር ትምህርታዊ ቪዲዮ ኮንፈረንስ አዘጋጅተን ነበር። እዚህ በእኔ በኩል የተሳተፉ ሁለት ታላላቅ ምሁራን ዶክተር አሰፋ ምህረቱ በጂኦግራፊ በኩል የጻፉትን ትንሽ ነገር ፈቀድልኝናል ላንብበው። እሺ፣ አጠር አድርገው፣ አጠር አድርጌ የቀድሞ ክፍለ ሀገራት በአጠቃላይ የኢትዮጵያን መሬቶችና የተፈጥሮ ሀብቶች ዝናብ፣ ወንዝ፣ ጫካ፣ የዱር ሀብቶች እንዲሁም በሀገሪቱ ዋና ዋና የአየርና የመልካ ምድር ጠባዮች፣ ቆላ፣ ወይና ደጋ፣ ደጋ ተካተው ለሁሉም ህዝብ እንዲዳረሱ ያደረጉ ከመሆናቸውም በላይ ከአስራ ሶስቱ ክፍለ ሀገሮች ውስጥ አስራ አንዱ የኢትዮጵያን የኢንተርናሽናል ድንበሮች ጥበቃ ድርሻቸውን እንዲያበረክቱ የተዋቀሩ ነበሩ ይላል። ይሄ በእውነቱ ታላቅ እውቀት ነው። ይህ እውቀት ለምን ተደመሰሰ? ለምን ይህ እውቀት መሰረት ሆኖ ኢትዮጵያ ወደፊት እንድትለማ አልተደረገም? እዚህ ላይ ነው ዋናው። ለዚህ ነው ቅድም ይህንን ችግር ሊመልሱ የሚችሉት የአሁኖቹ ገዢዎች ናቸው። ምክንያቱም ስህተቱን የፈጠሩ እነሱ ስለሆኑ፣ አሁን ያሉበት ሁኔታ በጣም አስጊ ነው። ሸዋ ውስጥ ነው ቁጭ ያሉት መጥተው እነሱ ትግራይ ውስጥ የሸዋ ሸዋ የጎጃም ጎጃም የራሱን ስራ ያልተዳደረ ኢትዮጵያን ማልማትና ማሳደግ በራስ አስተዳደር ስርዓት መኖር ይቻል ነበረ ይሄ ነው ዋናው ችግር ነው የምለው አመሰግናለሁ መልካም ገፋ አድርገን እንድንሄድባቸው የሚፈልጉ ሀሳቦች ተነስተዋል ግን ቶሎ ብለን በእሱ እንዳንጠመድ አዳዲስ ሀሳቦች እንድታመጡ ይሄ ቋንቋን መሰረት ያደረገው አከላለል ችግር ነው የሚለውን በኋላ ላይ እንድትመለሱበት ላድርግ። አቶ ያሬድ እርሶም እንዲያውም በወጣትነት ጊዜው ይሄን ከመሬት ላራሹ ህዝቦች ራሳቸውን ማስተዳደር የሚገባቸውን ነፃነት እንዲያገኙ የሚለውን ካቀነቀኑ የጊዜ ወጣቶች ውስጥም ሮትና ዛሬ ካለው ሁኔታም ጋር አሁን ችግር አለ የሚባልበት ያ ግጭት ያሰጋሉ ብዬ ያነሳዎትን ጥያቄ የእርሶንም እንመልከት። ባለን ሰዓት ሰብሰብ ሰብሰብ እያደረግን እናልፋለን። አቶ ያሬድ በእኔ አመለካከት በህዝቦች መሀል ግጭት አለና ያ ያሳስባል የሚለው የዶክተር ዳንኤል አስተሳሰብ የምጋራ አይመስለኝም። የማንነት ጉዳይ ጎልቶ መጥቷል። ኢትዮጵያ ውስጥ ግን ያሉት ግጭቶች የግድ ከዚህ ማንነት ጋር የተያያዙ እና የሚያስፈሩ አዲስ በታሪካችን ያልነበሩ ናቸው ብዬ ማየት ፈቃደኛ አይደለሁም። ምክንያቱም አንድ ማየት ያለብን ነገር አሁን አንደኛ አገራችን ለዓለም አቀፍ ህብረተሰብ በጣም የተጋለጠች አገር ሆናለች። አገራችን ለሚዲያ የተጋለጠች ሀገር ሆናለች። ሶ ድሮ ለምሳሌ እኔ ከሁለተኛ ደረጃ ተማሪነት የጀምሮ ከሺ ዘጠኝ መቶ ስልሳዎች ማለት ነው ስለ ኢትዮጵያ የተወሰነ ግንዛቤ መያዝ ከጀመርኩበት ጀምሮ በጉጂና ደራሳ በአፋር እና ሶማሌ መሀል ግጭቶችና የህይወት መጥፋት፣ የንብረት መውደም እንደነበር በጣም አተሎ ለብል ስንሰማ ሰማን ያደግ ነው እና ምንድን ነው ያኔ ለሚዲያ ተጋልጦ ያልነበረ ማህበረሰብ አሁን ይበልጥ ለዛ ክፍት የሆነ ይመስለኛል። አንደኛ። ሁለተኛ ፋክተር ግን ከዚህ ከፖለቲካዊ ማንነት ከክልል ማንነት ከቋንቋ ጋር የተያዘው ማንነት መነሳት ጋር ኤሊቱ አካባቢ ልሂቃ ነው ልሂቃኑ አካባቢ ያንን የመጠቀም እና ያንን እንደ ፖለቲካ መነሻ የመያዝ ነገር አለ ከዚህ በመነጨ አሁን አዲስ ምናየው ድሮ በእኛ ጊዜ ለምሳሌ ቀዳማዊ ኃይለሥላሴ ዩኒቨርሲቲ ተማሪዎች እያለን ፈጽሞ ያልነበረ ነገር በኦሮሞና ትግሬ ተማሪዎች መሀል ግጭት አለ፣ በኦሮሞችና አማሮች መሀል ግጭት አለ፣ በአማሮችና ትግሬ ተማሪዎች መሀል ግጭት አለ። አንዳንድ ጊዜ ከምንሰማቸው ሪፖርቶች እነዚህን ግጭቶች ግፊት የሚያደርጉት የደህንነቱ መዋቅር ውስጥ ያሉ ኤሌመንቶች ናቸው፣ እና የተማሪውን ዝቅተኛ የንቃተ ሕሊና ደረጃ ይጠቀሙበታል የሚል ነው። ስርዓቱ ተጠያቂ የሚሆን የሚመስለኝ፣ አንደኛ ለማረጋገጥ አንችልም፣ ግን ከሚነገረው በእውነት የራሱን የደህንነት ኤጀንቶች ወይንም ሰራተኞች ለእንዲህ አይነት የእርስ በርስ ግጭት ይጠቀማሉ ወይ የሚለው ይሄ አንዱ ነው። ሁለተኛው ግን በአንድ በኩል የክልል ማንነትን የሚገፋውን የሚያጦዘውን ያህል በሌላ በኩል እነዚህን ብሔረሰቦች የሚያስተሳስር የጋራ አንድነት ላይ ምንም የሚሰራው ነገር የለም። በአመራሩ ደረጃ በፖለቲካ አመራሩ ደረጃ ኢትዮጵያን እንደ ኢትዮጵያ በስሟ ለመጥራት እንኳን የመጠየት ነገር ሀገሪቱ፣ ሀገራችን፣ ያቺ ሀገር፣ ይቺ ሀገር አይነት ነው እንጂ ኢትዮጵያን በስሟ እንኳን ለመጥራት ፈቃደኛ አልነበሩም እና አሁን አቶ ለማ መገርሳ ባህር ዳር ሄደው ኢትዮጵያዊነት ሱስ ነው ምናምን ሲሉ ህዝቡ እንደዚህ በጣም በከፍተኛ ደረጃ ለጉዳዩ ድጋፍ የሚያሳየው ተርቦ የቆየው ተነፍጎ የቆየው ጉዳይ ስለሆነ ይመስለኛልና ከፖለቲካ አመራሩ ጋር ነው አብዛኛው ችግር ያለ ይመስለኝ እንጂ በጣም የሚያሳስብ የዚህ የህዝብ ህዝብ እልቂት አለ ብዬ ለማሰብ ፈቃደኛ አይደለሁም። ልዩነት ያላቸው ሀሳቦች እንዳሏችሁ በክርክር መልክም ወጣ ብለው የመታየት እድል እንደሚኖራቸው ተስፋ አረጋለሁ። ወደ ዶክተር ዳንኤል ከመመለሴ በፊት ግን የህዝብም ባይሆን አቶ ያሬድ ይሄ ጎሳኔ የው ግጭት መነሻው ምንም ይሁን ምን መፍትሄው ላይ መነሻውን መመልከቱ እንደሚጠይቅ እረዳለሁ። ግን አሳሳቢ ነው ይላሉ። ምንም እንኳን ሂደት መለስ እያለ ለበርካታ ዓመታት የታየባቸው ቢኖሩም አሁን ድንበር የሚዋሰኑ ጎሳዎች መካከል ያን አይነት ግጭት መኖሩ ተዘግቦ ያውቃል። ከዚህ ቀደምም ምናልባት ተጨባጭ ሁኔታዎችን መቃኘት ይጠይቅ ይሆናል። ነገር ግን ከሌሎች ምክንያቶችም ጋር ተያይዘው ምንጩ ምንም ይሁን ምን ያሳስባል ብለው ይሰጋሉ። ያሳስባል። በረጅም ርቀት ኢትዮጵያን አንድነት ይፈታተናል ብዬ አላስብም ነገር ግን ይሄ የእርስ በርስ ግጭቱ የተስፋ መቁረጥ ስሜ ለሌላ ቁርሾ መሰረት የሚሆኑ ነገሮች ጥሎ የማለፍ አደጋ እነዚህ ስላሉት በስነ ስርዓት ልናየው፣ ሊመረመር እና እንዲቆምም መረባረብ ያለብን ይመስለኛል። ከዛ ውጪ ግን የኢትዮጵያን የወደፊት እጣ ሊፈታተን የሚችል አደጋ ነው ብዬ ፎርሰም ሪዘን ይበልጥ አይዲዮሎጂካል ነው ልትለው ትችላለህ። እኔ ኢትዮጵያን እንደነዚህ በታሪክ የቆዩ ታላላቅ ስልጣኔዎች እንደ ቻይና፣ ቱርክ፣ ህንድ ምናምን በነዛ ድምር ውስጥ ነው ማየት እንጂ እንደ ሶማሌ እንደ ዩጎዝላቪያ በነዚህ ውስጥ ለማየት ፈቃደኛ አይደለው። ከዚህ ከምዕራቡ በቀሰምነው የምሁራዊ እውቀትና ግንዛቤ ልንረዳው ማንችል አንድ የሚያስተሳስረን በድህነት የተጋመደ በጦርነት የተጋመደ የጋራ ነገር ያለን ይመስለኛል። ያ የከፉ አዝማሚያዎች ከመምጣት ይልቁንም ደግሞ ዘለቄታ ያለው ጉዳት ከማምጣት አንድነትን ከመፈታተኑ ሊረዱ ይችላሉ የሚል አመኔታ ነው ያለሁት አዎ ልክ ነው መልካም ዶክተር ዳንኤል ሌሎች ርእሶች ጋር አልሄድም እርስዎና አቶ ያሬድ የተለያያችሁበት የሚመስለው ነጥብ ላይ የበኩልን ሀሳብ እንዲሰጡ ዕድል ልስጥ እሺ አቶ ያሬድ የት ተወልደው እንዳደጉ አላውቅም እኔ ተወልጄ ያደኩት ሲዳመው ነው አሁን ደግሞ አራዳ ጊዮርጊስ አዲስ አበባ ነው እሺ። ስለዚህ የጠቀሷቸው ሁለት ጎሳዎች በአነጋገሮ ላይ ትዝ ይለኛል። እርስዎ አራዳ አዲስ አበባ ሆነው የሰሙትን እኔ በአይኔ ያየኋቸው ደግሞ ለየት ይላሉ። አሁን ለምሳሌ ሲዳሞ ክፍለ ሀገር በስድስት አውራጃዎች ተከፍሎ ነበረ። አሁንም አሉ፣ ዞን ይሏቸዋል። ዞን ምን ማለት እንደሆነ አይገባኝም። እነዚህ እያንዳንዱ አውራጃዎች ከፍተኛ ጎሳ አላቸው። ይሄንን የክፍለ ሀገር አስተዳደር ዝም ብለን ጣል ጣል ባናደረግ ጥሩ ነው። ምክንያቱም ታሪክ አለው። አሁን ቅድም የተናገርኩት ዶክተር አሰፋ በጂኦግራፊ ዶክተር ዳንኤል ክንዴ ደግሞ በታሪክ በደንብ አድርገው ገልጸውታል። ይህንን ሕዝቡ እንዲያየውም ቪዲዮ ልከናል። በተጨማሪ በኢትዮ ሚዲያ እና ፎር ኢትዮጵያ ዳት ኦርግ እኔ የማዘጋጀው ድረገጽ ነው። በሱም ልከናል። ሕዝቡ ያያል ብለን ተስፋ እናደርጋለን። እውነትንና ታሪክን ተከትለን መሄድ ይኖርብናል። የአቶ ለማ መገርሳ ኢትዮጵያ ሱሳዊነትን የሚል የፖለቲካ አነጋገር ነው። እዛ ላይ በእውነቱ ጊዜህን ማጥፋትም አልፈልግም። ኦሮሚያ ለኦሮሞ እየተባለ ኢትዮጵያዊነት ሱስ ነው። ይሄ አይደለም አሁን ችግሩ። ዋናው ችግር የሀገሪቷ ቅድም አቶ ያሬድም ጠቅሰውታል። የማንነት ጉዳይ ማንነት ምን ማለት ነው? ምንድን ነው ማንነት በእውነቱ የተማረ ሰው ይህንን ጠልቆ መመልከት አለበት ምንድን ነው ማንነታችን እኛ እዚህ አሜሪካ ነገር ስንኖር ሰው ነን የሰው ልጅ እንዴት ማንነቱ ይጠየቃል ይሄ ማንነት የተባለ ፖለቲካ የመጣው በእነዚህ በአሁኖቹ ገዢዎች ነው ይሄንንም ያመጡበትን ደግሞ ጠለቅ ብለን መመልከት አለበት ሰሜን ጎንደር ላይ ትግርኛ ይናገራሉ አማርኛ ይናገራሉ ትግርኛ ትናገራላችሁና ወደ ትግሬ ግቡ ነው ይሄ ዘለቅ ብለን ስናይ የራስ ጥቅም ብቻ ማስጠበቂያ ነው እንጂ በእውነቱ ይሄ ቁም ነገር ያለው የፖለቲካ ስርዓት አይደለም፣ መኖርም የለበትም። የሰው ልጅ በቋንቋው፣ በሃይማኖቱ፣ በጾታው አይደለም ማንነቱ። የሰው ልጅ ማንነቱ ሰው መሆኑ ነው። እዚህ ላይ ጊዜ ማጥፋት የለብንም። ኢትዮጵያ ህዝብ አልተማረም በሰፊው ማንነትን ጠይቅ እየተባሉ ያፋጁታል። እኛ ይህንን ተቀብለን ማንነቱ እያደገ ነው ማለት ትክክል አይደለም። ይሄ ነው ልዩነታችን። እኔና በአቶ ያሬድ በኩል አመሰግናለሁ። መልካም። ይሄ የፍልስፍናና የአስተሳሰብ ዘለግ ያለ ክርክር የሚካሄድባቸውን ምናልባትም አሁን ከምትነጋገሩበት አለፍ ያሉትን ጭብጦች አነጋጋሪ፣ ሌሎች ጉዳዮች ስላሉ ለጊዜው እንተዋቸዋለን። አቶ ያሬድ ግን ሌላ ጥያቄ ከማስከተሌ በፊት እሳቸው በሰጡት አስተያየት ላይ ባጭሩ መመለስ አለብኝ የሚሉት ካለ እድል ልስጥ። ማንነት መሰረታዊ የሰው ልጅ መገለጫ ነው ያልኩ አልመስለኝም። በዚህ ክርክር ላይ እያደገ የመጣ የማንነት የፖለቲካ አይደንቲቲ። ከዚህ ከአዲሱ ስርዓት መዋቅር ጋር እየጠነከረ መጥቷል። እነዚህ ደግሞ በፊት ለፊታችን ተጋርጠው የቆሙ የፖለቲካ እውነታዎች ናቸው፣ መፍትሄ ይፈልጋሉ የሚል ነው ያለኝ ግንዛቤ። መልካም፣ ይሄ ምናልባትም ክርክሩ ሊቀጥል የሚችል አቅጣጫ ያለው ለመፍትሄ ፍለጋው ጠቃሚ ናቸው የሚባሉትን ሰበዞች መዘን እናወጣለን። ቋንቋን መሰረት ያደረገው አከላለል አንድምታው ምንድን ነው? ምን አስከትሏል? ፌዴራላዊ አወቃቀር ምን ልዩነት አለው? ማንነት ከዜጎች አፍ መፍቻ ቋንቋ፣ የቡድንና የግል ነጻነት ወይም ግለሰቦች የሚያዩባቸውን መንገዶች አከራካሪነታቸው ረጅም ነው እና እንደምልከታችሁ ለአሁን የሚበጁን ነገሮች ላይ እናተኩራለን። አድማጮቻችንም የተለያየ ሀሳብ ይዘው እንደሚከታተሏችሁ እረዳለሁ። አስፈላጊ አይደሉም እያልኩ አይደለም። አሁን ካለው አጣብቅኝ ለመውጣት ግን ምን ይታያችኋል? እነኚህ ሁሉ ልዩነቶች ኖረው ወደ አደጋ ከሚያመሩ ሁኔታዎች ግን በምን መታቀብ ይቻላል? በዚህ ሰዓት የሚከታተሏችሁ ወንድማማቾች የተለያየ አቋምና ሀሳብ ሊኖራቸው ይችላል። ግን ምን አይነት መንገዶች ወደ ሰዓታው አዝማሚያ ሊወስዱን ይችላሉ? አቶ ያሬድ፣ እኔ እንግዲህ በመፍትሄነት ማስበው ኢትዮጵያዊ ዜግነቱን ሕዝቡ ተቀብሎ ከዜግነቴ ጋር የሚመጥን የፖለቲካ ተሳትፎዬ ይሄ ነው ማለት የሚችልበት አይነት ሀገር ቢኖረን የተሻለው መፍትሄ ነበር። ነገር ግን በስርዓቱ ሰርጎ የመግባት አቅምም ሆነ በተቃዋሚው ሀይል ድክመትም ሆነ በአጠቃላይ ስለ ዜግነት ያለን አገራዊ ግንዛቤ ደካማነት በመነጨም ሆነ ወይንም ባለፉት አርባ አምስት አመታት በተደረጉት ትግሎች ኢትዮጵያን የሚሉ ሀይሎች ከግራውም ሀይል ይሁን ሌላው ኢትዮጵያ ብሄርተኛ ሀይል እየተዳክምና እየተበተነ እየተሰደደ ከመምጣትም አኳያን ብለው የፖለቲካ ለለውጥ ለማምጣት የሚችሉ ሀይሎች ድክመት እጅግ በጣም ጎልቶ የሚታይ ነው በኢትዮጵያችን የፖለቲካ ምህዳሩ እጅግ በጠበበበት ሳይሆን በጠፋበት ሁኔታ ውስጥ ምን እንደው የሚሻለው ብዬ ሳስብ የታየኝ መንገድ አንዱ በኢህአዴግ በራሱ ውስጥ ህዝባዊ ወያኔ ሓርነት ትግራይን ግፊትና ጭቆና አባላቱ እንዲቃወሙ የማድረግ አመራሩ እምቢ እንዲል ማድረግ እና ለዚህ የማነሳሳትን ተግባር እንደ አንድ ዓላማ መያዝ አስፈላጊ ሆኖ ተሰምቶኝ ነበር። አንዱ መንገድ አንዱ ተስፋ መፍትሄ ሆኖ ሊታይ የሚችል ይሄ ይመስለኛል። ይሄ ግን በራሱ ለኢትዮጵያ መፍትሄ ያመጣል ሳይሆን የፖለቲካ ሜዳውን የመክፈትና ሌሎች የፖለቲካ ኃይሎች የሚሳተፉበት የፖለቲካ እስረኞች የሚፈቱበት ይሄ አገሪቱን አጠራቆ የያዘው የማንነት ስሜት እየቀነሰ በጋራ የሚያስተሳስሩን ሀገራዊ እሴቶች የሚበለጽጉበትን የፖለቲካ ሁኔታ ለማመቻቸት እና ዘላቂ ለሆነ የተመቻቸ የሀገር ግንባታ ምንገባበት ሁኔታ ለመፍጠር የሚያስፈልግ የፖለቲካ እርምጃ ነው ብዬ ነው ማስበው። በእኔ በኩል አመሰግናለሁ። መልካም ተከታይ ጥያቄ እንዳነሳ ይጋብዛል። አቶ ያሬ ከአመራሩም ሆነ ሀገሪቱን እያስተዳደረ ባለው ገዢ ፓርቲ በኩል በውስጡ ሊፈጠሩ የሚችሉ የሚቀሰቀሱ ለውጦች ወደሚፈልገው አቅጣጫ የሚረዱ አስገዳጅ ሁኔታዎችን ይፈጥራሉ ይመስለኛል። በደምስ ሀሳቡ ጥያቄዎቹ ብዙ ናቸው። ተስፋ መቁረጥ የሚታይበት ሁኔታ መንግስት ሊያመጣ ይችላል ተብሎ የሚጠበቁ ለውጦችን አቅም የለውም ወደሚለው አዝማሚያ ይሄዱ እስኪመስል ድረስ በግልጽ የሚነገሩ በፍርሃት ተሸብቦ የቆየ የለውጥ ጥያቄ እስከ ማንሳት ድረስ ደርሷልና አሁን ለዛ ሰዓት አላለፈም ወይ? በእርግጥ ተጨባጭ ሆነ ሌሎችን የመፍቀድ ወይም የማስገባት ፈቃደኝነቱ መምጣት የለበትም ወይ? ወደ ሌላ ቦታ ከሚሄዱ አድማጮች፣ የአገር ጉዳይ ወጋችን አልተቋጨም። ለቀደመውና ለቀሪው ጥያቄዎች እንግዶቻችን የሚሰጧቸውን መልሶች መሰንበቻውን በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን አቶ ያሬድ ጥበቡንና ዶክተር ዳንኤል ተፈራን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥናል። To keep Thank mm -hmm. you